ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 26 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና እኔም ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተወካዮች ምክር ቤት ዴሞክራቶች በምረጡኝ ዘመቻቸውና በግዙፉ የንግድ ድርጅታቸው ላይ ትናንት ሰኞ በከፈተው ምርመራ እንደሚተባበሩ አስታወቁ። ማስረጃ ለማግኘት የምንችለውን ሁሉ እናደርጋለን፣ ምርመራውን እንከፍታለን። በተወካዮች ምክር ቤቱ የዳኝነት ጉዳዮች ኮሚቴ ሰብሳቢ ጄሪ ናድለር ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማለን። የሶማሊያ ፕሬዚደንት ሞሐመድ አብዱላሂ ሞሐመድ ፈርማጆ በኢትዮጵያ ጉብኝት ለማድረግ ዛሬ አዲስ አበባ ገብተዋል። ፕሬዚደንቱ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽና በአፍሪካ ቀንድ ጉዳዮች ዙሪያ ውይይት ማድረጋቸውን የኢትዮጵያ መገናኛ ብዙሃን ዘግበዋል። የፕሬዚደንት ሙሐመድ አብዱላሂ ጉብኝት ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ ሰላም ለማስፈንና የምጣኔ ሀብት ትስስርን ለማጠናከር የጀመሩት ዲፕሎማሲያዊ እንቅስቃሴ አካል ነው ተብሏል። ኤርትራን የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ሲጎበኙ በ14 ዓመታት የመጀመሪያ የሆነ ጉዞ በእንደ ራሴ ኬረንባስ የሚመራ ቡድን አድርጓል። ኤርትራ ከኢትዮጵያ ጋር ሰላም ካወረደች ወዲህ ለረጅም ዓመታት ተነጥላ ከቆየችው ኤርትራ ጋር ዩናይትድ ስቴትስ የተሟሟቀ ግንኙነት መፍጠር እንደምትፈልግ ተዘግቧል። የዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሰብሳቢ የሆኑት የካሊፎርኒያዋ እንደ ራሴ ኬረንባስ የሚመሩት ቡድን ዛሬ ከኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ሂሩት ዘመነ ጋር ተገናኝቷል። በአሜሪካው ቡድን ውስጥ የሶማሊያ ተወላጅ አሜሪካዊቱ የሚኒሶታ ግዛት እንደ ራሴ ኢልሃን ኦማርና ወላጆቻቸው ከኤርትራ በስደት አሜሪካ የገቡት ወጣቱ የኮሎራዶ እንደ ራሴ ጆ ወይም ዮሴፍ ንጉሴ ይገኙበታል። የአሜሪካው የእንደራሴዎች ቡድንና ኢትዮጵያዊቱ ሚኒስትር ደኤታ በሁለቱ ሀገሮች ግንኙነቶችና የሀገሮቹ የጋራ ጥቅም በሆነው አካባቢያዊ ትብብሮች ላይ መወያየታቸው ተነግሯል። ኢትዮጵያ ውስጥ ያለውን የፖለቲካ ለውጥ ሂደት ሀገራቸው እንደምትደግፍ ሚስ ካረን ባስ በድጋሚ ያረጋገጡ ሲሆን የምጣኔ ሀብት እገዛም በማድረግ እንደምትቀጥል አመልክተዋል። በኢትዮጵያና በኤርትራ መካከል ያለውን አዲስ ግንኙነትም እንደሚያደንቁ ተናግረው ኢትዮጵያ የፖለቲካውን ምህዳር በማስፋት እንዲሁም የፍትህ ስርዓቱንና የምርጫ ማሻሻያዎችን በማድረግ ቁርጠኝነቷ የመግፋቷ ጉዳይ አበረታች መሆኑን መናገራቸው ተዘግቧል። ድህነትንና የወጣቶች ስራ አጥነትን መጋፈጥና መታገል ከውይይቶቻቸው አጀንዳ መካከል ይገኙ እንደነበረ የውጭ ጉዳይ ሚኒስቴሩ መግለጫ ይጠቁማል። በሌላ በኩል ደግሞ ከኢትዮጵያ ጉብኝታቸው በፊት ኤርትራን የጎበኘው የአሜሪካ ቡድን መሪ ትናንት አዲስ አበባ ላይ በሰጡት መግለጫ ኤርትራ ማካሄድ ያለባት ብዙ ለውጦች ቢኖሩም በተመለከቱት ሁኔታ መበረታታቸውን ተናግረዋል። ኢትዮጵያ፣ ኤርትራና ደቡብ ሱዳን የጋራ የትብብር ፕሮጀክቶችን ለመተግበር ስምምነት ላይ መድረሳቸው ተዘግቧል። ጠቅላይ ሚኒስትር አብይ አህመድ፣ ፕሬዚደንት ኢሳይያስ አፈወርቂና ፕሬዚደንት ሳልቫኪር ማያርዲት ትናንት የሦስትዮሽ ውይይቱን ያደረጉት በደቡብ ሱዳን ጁባ ከተማ መሆኑን የኢትዮጵያ መገናኛ ብዙኃን ዘግበዋል። ስምምነት የተደረሰባቸው የትብብር ፕሮጀክቶች የቀጠናውን የኢኮኖሚ ትስስር በማፋጠን ለጋራ ተጠቃሚነት እንደሚረዱ ታምኖባቸዋል። ሀገሪቱ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ በትብብር መስራት የሚችሉበትን አግባብ ማመቻቸት በሚቻልበት ጉዳይ ላይም በስፋት መክረዋል ተብሏል። በተጨማሪም በውጭ ጉዳይ ሚኒስትሮቻቸው በኩል የሀገሪቱን ኢኮኖሚያዊ ውህደት ለማምጣት እንደሚሰሩ ተስማምተዋል። ከደቡብ ሱዳን ወቅታዊ ሁኔታ ጋር በተያያዘም በደቡብ ሱዳን ዘላቂ ሰላምን ለማምጣት በጋራ መስራት እንደሚገባ አጽንኦት ሰጥተዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በላብራቶሪ ምህንድስና የተዘጋጁ ደቂቃን የሰውነት አካላት ወይም ስቴም ሴል ሕክምና የተደረገለት ኤች አይ ቪ በደም ውስጥ ይገኝ የነበረ ሰው ጸረ ኤች አይ ቪ መድኃኒት መውሰድ ካቆመ በኋላ ቫይረሱ ሳይገኝበት መቅረቱ ተዘገበ። ተመራማሪዎቹ ይህንን ለሁለተኛ ጊዜ ያስተዋሉትን የፈውስ ስራቸውን ዛሬ ለንደን ላይ ለሚካሄድ ጉባኤ እንደሚያቀርቡ ተገልጿል። ሕክምና ላይ የነበረው ግለሰብ መድኃኒት መውሰድ ካቆመ አንድ ዓመት ተኩል ያለፈው መሆኑንና ቫይረሱ በደሙ ውስጥ እንደሌለ የለንደን ዩኒቨርሲቲ ኮሌጅ ምርምርና ክትትል ቡድን መሪ የሆኑት የሪፖርቱ ጸሐፊ ራቬንድራ ጉፕታ አስታውቀዋል። የስቴምሴል ህክምና ቫይረሱ በደሙ ውስጥ ካለ ሰው የተወሰዱ ህዋሳትን በቤተ ሙከራ አዳብሮ ኤችአይቪን መቋቋም እንዲችሉ በማድረግ ኤችአይቪ በደሙ ውስጥ ወዳለ ሰው አካል በማስገባት የሚከናወን ነው። በምሽቱ ሐኪሙን ይጠይቁ ዝግጅታችን የባለሙያ ትንታኔ ይዘናል። ሊቢያ ዋና ከተማ ትሪፖሊ በሚገኝ አንድ የስደተኞች ማቆያ ማዕከል ውስጥ ከጠባቂዎች ጋር በተፈጠረ ግጭት በርካታ ሰዎች መጎዳታቸውን ዩኤንኤችሲአር አስታወቀ። በኮሚሽነሩ ገለጻ መሠረት ግጭቱ የተፈጠረው ስደተኞቹ ለማምለጥ ሲሞክሩ ነው። የኮሚሽኑ ቃል አቀባይ ሻቢያ ማንቱ ሲናገሩ ፖሊስ ተቃውሞውን ለማስቆም በተንቀሳቀሰ ጊዜ ሀምሳ ሰዎች ተጎድተዋል ብለዋል። በጽኑ የተጎዱት ወደ ሆስፒታል መወሰዳቸውንም ተናግረዋል። ግጭቱ በደረሰበት ወቅት ማዕከል ውስጥ አራት መቶ የሚሆኑ ስደተኞች የነበሩ ሲሆን ከእነዚህ ውስጥ ሁለት መቶ ኤርትራውያን፣ አንድ መቶ የሶማሊያና፣ ሃምሳ ሶስት ከኢትዮጵያ፣ ሀያ ከሱዳን የመጡ እንደነበሩ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዴሞክራቶች በእርሳቸውና በአስተዳደራቸው ላይ ስፋት ያለው ምርመራ መጀመራቸውን አጠንክረው ተቃውመዋል። በተወካዮች ምክር ቤት ውስጥ ያሉ ዴሞክራቶች ትናንት ሰነዶችን እንዲልኩ ለሰማንያ አንድ ሰዎች ደብዳቤ መላካቸው እብደት ነው ብለዋል። ጉዳዩ ለማይመለከታቸው ሰዎች ደብዳቤ የተላከው ለማዋከብ ታቅዶ ነው ሲሉም ተችተዋል። በዩናይትድ ስቴትስ የተወካዮች ምክር ቤት የዲሞክራቲክ ፓርቲው አባላት በፕሬዚደንት ዶናልድ ትራምፕ ላይ የጀመሩት ምርመራ የ2016ቱን ምርጫ ዘመቻ፣ የንግድ ተቋሞቻቸውን፣ የሥልጣን ሽግግር ሂደቱንና ፕሬዚደንት ከሆኑ በኋላ ሥልጣናቸውን ተጠቅመው ያቀረቡባቸውን ክሶች ለመሸፋፈን በፍትህ አሰራሩ ጣልቃ መግባታቸውን ያካትታሉ። የሕግ መወሰኛ ምክር ቤት ፍትሕ ኮሚቴ በትናንትናው ዕለት ከትራምፕ ጋር ግንኙነት ላላቸው ሰማንያ አንድ ሰዎች በእጃቸው ያሉ ሰነዶችን በሁለት ሳምንታት ጊዜ ውስጥ እንዲያቀርቡ የሚጠይቅ ደብዳቤ ልኳል። ይህን ነው ፕሬዚደንቱ የተቃወሙት። የዳኝነት ጉዳይ ኮሚቴው ሊቀመንበር እንደራሴ ጄሮልድ ናድለር ምርመራው መጀመሩን ይፋ ባደረጉበት ወቅት ዶናልድ ትራምፕ ባለፉት በርካታ ዓመታት ውስጥ በመሠረታዊው የፍትሕ አሰራርና ሕገ መንግሥቱ ላይ በየቀኑ ጥቃት ፈጽመው ከመጠየቅ አምልጠዋል ብለዋል። በዲሞክራሲ ሴቶቻችን ላይ የተደቀኑ ስጋቶች ካሉ መመርመር የተወካዮች ምክር ቤቱ ኃላፊነትና የሕግ መወሰኛ ምክር ቤት የፍትሕ ኮሚቴ አብይ ተግባር ነው ሲሉም እንደራሴው ጀሮልድ ናድለር አብራርተዋል። በ2016ቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በዶናልድ ትራምፕ ተሸንፈው የወጡት ዲሞክራቷ ሂለሪ ክሊንተን በ2020ው ምርጫ እንደማይወዳደሩ አስታወቁ። ለፕሬዝደንትነት አልወዳደርም። መስራቴን መናገሬንና ለማምንበት ዓላማ በጽናት መቆሜን ግን እቀጥላለሁ ብለዋል። ክሊንተን ከአንድ የኒውዮርክ ቴሌቪዥን ጋር ባደረጉት ቃለ ምልልስ በአሁኑ ወቅት ሀገራችን ውስጥ የሚታዩ ሁኔታዎች እኔን በጥልቅ የሚያሳስቡ በመሆናቸው መናገሬን እንደምቀጥል ሕዝቡ መረዳቱን ማረጋገጥ እፈልጋለሁ ሲሉም ጨምረው አስረድተዋል። የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን የወቅቱ ፕሬዚደንት ዶናልድ ትራምፕን ለመቃወም በርካታ ዲሞክራቶች የፓርቲያቸውን ውክልና ለማግኘት እንደሚፈልጉ አስታውቀዋል። ከእነዚህ ውስጥ አምስቱ የምክር ቤት አባላት ሴቶች ሲሆኑ እነርሱም የማሳቹሴትሷ ኤሊዛቤት ዋረን የኒውዮርኳ ክሪስተን ጊሊብራንድ የሚኒሶታዋ ኤሚ ክሎባከርና የካሊፎርኒያዋ ካማላ ሃሪስ ናቸው። በምጣኔ ሀብቷ ግዝፈት በዓለም ሁለተኛ የሆነችው ቻይና ዘንድሮ ከገጠማት የእድገት ማዝገም ከዩናይትድ ስቴትስ ጋር የንግድ ንትርክ ውስጥ በመሆኗ ከባድ ፈተና ይጠብቃታል ሲሉ የሀገሪቱ ጠቅላይ ሚኒስትር ሊ ኪኪያንግ አስጠነቀቁ። ጠቅላይ ሚኒስትሩ ሶስት ሺህ ልኡካን ለተገኙበት ብሔራዊው የህዝብ ምክር ቤታቸው ባደረጉት ዓመታዊ ንግግር ቤጂንግ በዚህ ዓመት የምትጠብቀው የምጣኔ ሀብት እድገት ከስድስት እስከ ስድስት ነጥብ አምስት ከመቶ ይሆናል ሲሉ አስረድተዋል። ብዙ ሀገሮች ይህን የእድገት መጠን ለማስመዝገብ የሚቸገሩ ሲሆን፣ ለቻይና ግን ከሰላሳ ዓመታት ወዲህ ዝቅተኛው እንደሚሆን ተገምቷል። የቻይና ኮሚኒስት አመራር ሀገሪቱን ከዚህ ከባድ የምጣኔ ሀብት ማዕበል ሊያወጣ እንደሚችል እምነታቸው መሆኑን ግን ጠቅላይ ሚኒስትር ሊ ኪኪያንግ አስታውቀዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 26 2011 ዓ ም ምሽት ፕሮግራም ነው። በለገጣፉ ጉዳይ ቃለምልልስ ይዘናል። በተለይ አሁን ብዙ ተስፋ በሰነቅንበት ጊዜ ሁኔታዎች ይሻሻላሉ፣ ይለወጣሉ ብሎ ህዝቡ በተስፋ በሚጠብቅበት ጊዜ የሰዎች መኖሪያ ቤት በቡልዶዘር ሲደረመስ ሰዎች ያለሱ ህፃን የያዘች እናት አቤቱታውን ሲታይ በጣም አካሄዱ ራሱ ትክክል አይደለም። ነው አቶ በትሩ ገብሩ ገብረ እግዚአብሔር የግሎባል አላያንስ አባል። የዛሬውን ዜና ልዩ ያደርገው ምንድን ነው? መድኃኒት ከቆመ ስራ ስምንት ወር በኋላ አሁን ቫይረስ ምንም አለመታየቱ ትልቅ ነገር ነው። እንግዲህ ከዚህ ተነስቶ ሌሎች ግኝቶችን ለማግኘት በር ይከፍታል። ይህ ዜና በጣም ጥሩና ለሁለተኛ ጊዜ ሀብትን ያደረገ ስለሆነ በጣም ጠጋብልን ማየት ያለብን ኢንፎርሜሽን ነው። እንደምታውቀው ኤች አይ ቪ እስካሁን ድረስ በጥሩ ሁኔታ ማከምን መቆጣጠር ቢቻልም ማዳን ግን አቻልም እና ይሄ አሁን የወጣው ነው በዛ ሀሳቡን በማረጋገጥ ኮንሰፕት በማረጋገጥ። ሁለት ድምፆችን የሰማችሁት የተከበራችሁ አድማጮች፣ ቀደም ሲል የተናገሩት ዶክተር አሸናፊ ዋቅቶላ እርሳቸውን ተከትሎ የሰማችኋቸው ደግሞ ፕሮፌሰር ዳውድ ሰይድ ሲራጅ ናቸው። ትኩረቱ እስከ ዛሬ ፈዋሽ መድኃኒት ላልተገኘለት ኤድስ አዲስ ተስፋ የፈነጠቀ ሕክምና ነው። ሙሉ ዝርዝሩን በሐኪሞን ይጠይቁ። ዝግጅት እናቀርባለን። በዚህ ምሽት አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተወካዮች ምክር ቤት ዴሞክራቶች በምረጡኝ ዘመቻቸውና በግዙፉ የንግድ ድርጅታቸው ላይ ትናንት ሰኞ በከፈቱት ምርመራ እንደሚተባበሩ ተናግረዋል። ሚስተር ትራምፕ የምረጡኝ ዘመቻቸው ከሩሲያ ጋር በነበራቸው ግንኙነትም ፕሬዚደንት ከሆኑ ወዲህም የፈጸምኩት አንዳችም ጥፋት የለም ሲሉ ማስተባበላቸውን ቀጥለዋል። ሪፖርተራችን ፓትሲ ዊዳኩስ ዋራ ከዋይት ሐውስ ያጠናቀረችው ዘገባ አለ፣ ቆንጅታ ታቀርበዋለች። ፕሬዝደንት ትራምፕ በትረ ስልጣኑን ከያዙ ወዲህ ያለፉት ሁለት አመታት ጫጫታ የበዛባቸው ሆነው አልፈዋል። አሁን ደግሞ ሊበስበት ነው። የህዝብ ተወካዮች ምክር ቤት የፍትህ ኮሚቴ ሊቀመንበር ጄሪ ናድለር ማስረጃ ለማግኘት የምንችለውን ሁሉ እናደርጋለን፣ ምርመራውን እንከፍታለን የተወካዮች ምክር ቤቱ የፍትህ ኮሚቴ የፍትህ ማደናቀፍ፣ የሙስናና በስልጣን ያለ አግባብ መጠቀም ውንጀላዎች ዙሪያ ለሚያካሄደው ምርመራ የሚፈልጋቸውን ሰነዶች አምጡ ሲል በፕሬዝደንቱ ድርጅት በቤተሰባቸው እና በንግድ ድርጅቶቻቸው ውስጥ ከሰማንያ የሚበልጡ ግለሰቦችን ትናንት ሰኞ ጠይቋል። ከመካከላቸው የፕሬዝደንቱ የቀድሞ ጠበቃ ማይክል ኮኸን፣ ወንድ ልጆቻቸው ኤሪክ እና ዶናልድ እንዲሁም የልጃቸው ባለቤት ጃረድ ኩሽነር ይገኙባቸዋል። ዋይት ሀውስ በተገቢው ጊዜ ነው መልስ የምንሰጠው ብሏል። ፕሬዝደንት ትራምፕ ምንጊዜም ቢሆን ከሁሉም ጋር ስተባበር ነው የኖርኩት። ግን ቆንጆው ነገር ምን እንደሆነ ታውቃላችሁ? አንዳችም የተፈጸመ የመመሰጣጠር ተግባር የለም። ሁሉም የፈጠራ ወሬ ነው። ፕሬዚደንቱ ሩሲያ እንደ ኤሮፓውያን አቆጣጠር በ 2016 ዓ ም በምርጫው ጣልቃ ከመግባቷ ጋር የኔ የምረጡኝ ዘመቻ የፈጸመው አንዳችም ጥፋት የለም ብለው ሲያስተባብሉ ቆይተዋል። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የፍትህ ኮሚቴ ፕሬዚደንቶች ላይ በሚከፈቱ ከስልጣን ማስነሳት ደረጃ የሚደርሱ የክስ ሂደቶችን በተመለከተ ትልቅ ስልጣን ያለው ኮሚቴ ነው። ፕሬዚደንቶች ሪቻርድ ኒክሰን እና ቢል ክሊንተን ፍትህ በማዛባትና በስልጣን ያለ አግባብ በመጠቀም ወንጀሎች ክስ የተመረመሩት በፍትህ ኮሚቴው ነው። ይሄኛው የአሁኑ ምርመራ እስካሁን ከስልጣን ማሰናበቻ ደረጃ የሚያደርስ የክስ ሂደት ላይ አልደረሰም። የአሜሪካ እድገት ማዕከል ባልደረባ ጀረሚ ቬነክ አስተያየት ሰጥተውበታል። the only scandal that has actually forced እንግዲህ እስካሁን ፕሬዚዳንቱን ከስልጣን እንዲወርዱ ያስገደደ ብቸኛው ቅሌት ዎተርጌቱ ነው። ይሄኛው ዶናልድ ትራምፕን እዚህ ደረጃ ላይ ያደርስ እንደሆነ ከወዲሁ እንመልከት ብንል በምስክር ሰሚ ሸንጎች ላይ የሚሆነውን መጠበቅ ይኖርብናል። የተወካዮች ምክር ቤቱ የሚያካሄደው ምርመራ ልዩ አቃቤ ሕግ ሮበርት ሙለር የሩሲያን የምርጫ ጣልቃ ገብነት በተመለከተ ካካሄዱት ምርመራ የተለየ ነው የሚሆነው። ሙለር የምርመራ ሪፖርታቸውን በቅርቡ ያቀርባሉ ተብሎ ይጠበቃል። የአሜሪካ ዩኒቨርስቲ የፕሬዝደንታዊ ታሪክ ምሁሩ አለን ሊችማን እንዲህ ይላሉ። ሪፖርቱ ከሩሲያ ጋር መመሳጠርን በተመለከተ ምን እንደሚል አናውቅም። በእርግጥ ብዙ ጢስ አለ። እሳት አለ ወይ የሚለውን ለማወቅ ሪፖርቱን መጠበቅ ይኖርብናል። የተወካዮች ምክር ቤቱ ዲሞክራቶች ምርመራ እንከፍታለን ያሉት ባለፈው ሳምንት የፕሬዝደንቱ የቀድሞ የግል ጠበቃ ማይክል ኮሀን ለምክር ቤቱ ኮሚቴ በሰጡት ቃል ብርቱ ውንጀላ ማሰማታቸውን ተከትሎ ነው። የትራምፕ ድርጅት አባል የሆነ ሁሉም ሰው ሥራው በየቀኑ ሚስተር ትራምፕን መከላከል ነው። የምንበዛው ሠራተኞች ቢሮ እንገባለን፣ እሳቸውን በሚመለከት በሆነ ጉዳይ እንዋሻለን። ያን እናውቅ ነበር። እናም ይሄ በቃ የተለመደ ነገር ሆኖ ነበር። በአሁኑ ጊዜ እዚች አገር ላይ እየሆነ ያለውም ያው ነው። ከዚህ ሌላ በኒውዮርክ ደቡባዊ ወረዳ በኒው ጀርዚ እና በዋሽንግተን ዲሲ ፍርድ ቤቶችም የተከፈቱ ምርመራዎች እንዳሉ ይታወቃል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ቆንጂትን ለዘገባው። የትንታኔው መጽሔት ይቀጥላል። በማዕከላዊና በምዕራብ ጎንደር ዞኖች በቅርቡ በተፈጠረው ግጭት ቤት ንብረታቸውን ጥለው የሸሹና በመጠለያ ጣቢያ ውስጥ ያሉ ተፈናቃዮች በከፋ ችግር ውስጥ እንደሚገኙ ገልጸዋል። በዚሁ አካባቢ ያሉና ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና የሚወስዱ ተማሪዎችም እስካሁን የፈተና ፎርም አልሞሉም ይላሉ የማዕከላዊ ጎንደር የዞን ትምህርት ቤት መምሪያ ኃላፊ። በተለይ በማዕከላዊና በምዕራብ ጎንደር ዞኖች ያሉ ተፈናቃዮችን በሁለት ወራት ውስጥ ወደ ቀያቸው ለመመለስ መንግሥት ቁሳቁሶችን እያሟላ ሲሆን፣ የተማሪዎችን ችግርም ለመፍታት ዕቅድ ተይዟል ብለዋል የጽህፈት ቤቱ ኃላፊ አቶ አሰማኸኝ አስረስ። አስቴር ምስካናው ዝርዝሩ ልካለች። አቶ ተፈራ ፈረደ በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ በመምህርነት ሙያ ሲያገለግሉ የቆዩ ግለሰብ ናቸው። ካለፈው ጥቅምት ወር ጀምሮ በአካባቢው በተፈጠረው አለመረጋጋት ስራ አቁመው ጎንደር ከተማ ከዘመድ ጋር ተጠግተዋል። የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ አቶ መስፍን ርካብ እንደሚሉት ደግሞ በአካባቢው ምንም እንኳን ከፋይናንስ ተቋማት ውጭ ያሉ ሌሎች የመንግስት ተቋማት ሁሉም ስራ ቢያቆሙም በመማር ማስተማር ሂደት ላይ ግጭቱ ትልቅ ችግር ፈጥሯል። ሁሉም የትምህርት ተቋማት ተዘግተዋል። ከአምስት ሺህ በላይ ተማሪዎች ትምህርት አቁመዋል። ከአንድ ሺህ በላይ መምህራንም እንዲሁ ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ የሚሰጠውን ብሔራዊ ፈተና ለመውሰድ ተማሪዎች እስካሁን ፎርም አልሞሉም ይላሉ። በአጠቃላይ እንግዲህ ሀምሳ አንድ ትምህርት ቤቶች ስምንት ሺ አንድ መቶ አምስት የክልልና የሀገር አቀፍ ፈተና ለአገር አቀፍ ፈተናዎች ኤጀንሲና ለክልሉ ትምህርት ቢሮ አቅርበናል። ሁለት አማራጭ ይሰጣል። በጉዳዩ ዙሪያ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አሰማሀኛ ስረስ ከአሜሪካ ድምጽ ጋር በነበራቸው ቆይታ በአሁኑ ሰዓት በክልሉ ከዘጠና አንድ ሺህ በላይ ተፈናቃዮች ይገኛሉ። ተፈናቃዮችን መልሶ ለማቋቋም በቢሊየን የሚቆጠር ብር ያስፈልጋል። ይህንን ብር ለመሰብሰብ ደግሞ ግብረ ሀይል ተቋቁሟል። በክልል ውስጥ ያሉ የተለያዩ ሴክተር መስሪያ ቤቶችን ግብርና፣ ጤና፣ ኮሚኒኬሽን፣ ምግብ ዋስትና እና ሌሎችንም ያካተተ ግብረ ኃይል ተቋቁሟል። በምክትል ርዕሰ መስተዳደር ማድረግ የሚመራ እነዚህን ተፈናቃዮች መልሶ ወደ ነበሩበት ለማቋቋም የሚያስፈልገው ገንዘብ በቢሊየን የሚቆጠር ይህንን ገንዘብ የክልሉ መንግስትና ፌዴራል ብቻውን የማይሸፍን ሆኖ ስላገኘ ነው። ባለፉት ሁለት ሳምንታት የገቢ የእርዳታ ማሰባሰቢያ ጥሪ አቅርበናል ለወገኖቻችን ይሄ ግብረ ሀይል ነው ይሄንን እየመራ ያለው አብዛኛው ድጋፍ መደረግ ያለበት እርዳታውን መሰብሰብ ያለበት ወደ ማዕከል ሆኖ ከዛ በኋላ ከማዕከል ወደ ተለያዩ እርዳታ ወደሚያስፈልጋቸው ክፍሎች ለማድረስ እንዲያስችለን ወደ ስልሳ ሚሊዮን ብር በአሁኑ ሰዓት ቃል የተገባልን አለ። አብዛኛው ገንዘብ እየገባ ነው ወደ አካውንታችን። ብዙ ጉዳት ነው የደረሰው። ኢኮኖሚያዊ፣ ማህበራዊ፣ ስነ ልቦናዊ ጉዳቶች ደርሰዋል። በተለይ በማዕከላዊና ምዕራብ ጎንደር ዞኖች ያሉ ተፈናቃዮች በሁለት ወር ውስጥ ወደ ቀያቸው ለመመለስ የክልሉ መንግስት እየሰራ ሲሆን በቃጠሉ የወደሙ ቤቶችን መልሶ ለመገንባት ከሰላሳ ሚሊዮን ብር በላይ በሆነ ወጪ የቆርቆሮ ግዢ ተፈጽሟል። ተጨማሪ ቁሳቁሶችን ለማሟላት ገንዘብ እንደሚያስፈልግና ና ህዝቡ ትብብር እንዲያደርግ ጥሪ አቅርበዋል። በተለይ በምዕራብና በማዕከላዊ ጎንደር ያለው የመፈናቀል ሁኔታ ከሌላው የመፈናቀል ሁኔታ ጋር ትልቅ ልዩነቱ ምንድን ነው? መንደሮቻቸው ፈርሰዋል። ቤቶቻቸው ተቃጥለዋል። ወደ አምስት ሺህ ስድስት መቶ በላይ ቤቶች ናቸው የተቃጠሉት። እነዚህን ቤቶች መልሰን መገንባት አለብን። ወደ መቶ አስራ ስድስት ሺህ ከብቶች ተፈናቅለዋል። እነዚህን ከብቶች እንደገና እንዳይሞቱ መኖ ማቅረብ አለብን። እነሱን መኖ ሳናቅርብ ቀርተን በሬዎቹ፣ ላሞቹ ከሞቱ በሚቀጥለው መኸር እርሻ አርሶ አደሩ ማረስ አይችልም። ስለዚህ ድርቅ ይሆናል ማለት ነው። ስለዚህ በተቻለ መጠን ይህንን አሁን በአይነት በተለይ ከፍተኛ የሆነ አስተዋጽኦ እያደረገ አሁን ለምሳሌ ለመኖ ለማቅረብ በዚህ በምስራቅ ጎጃም፣ በምዕራብ አማራ በኩል ያለውን የክልሉ ክፍል አርሶ አደሩ ከፍተኛ የሆነ መኖ አስተዋጽኦ እያደረገ ነው ያለው። ይህንን እየጫን ወደ ማዕከላዊና ምዕራብ ጎንደር እያጓጓዝን ያለ ነው። በሌላ በኩል ደግሞ ከሀገር ውስጥም ከውጭ ሀገርም ያሉ አካላት እንደዚሁ ድጋፍ ለማድረግ እጃቸውን እየዘረጉ ነው ያሉት። የገቢ ማሰባሰቢያ መርሃ ግብሮች ይኖሩናል። አሁን ከኢትዮ ቴሌኮም ጋር ተነጋግረን እየሰራን ያለ ነው። በቅርብ ቁጥሩን እናሳውቃለን። ይሄን ቁጥር ይፋ አድርገን ህዝባችን አስተዋጽኦን እንዲያደርግ ጥሪ እናቀርባለን። በገንዘብ ለምሳሌ ድጋፍ ማድረግ ለሚፈልጉ አንድ ሶስት አካውንቶች በአሁኑ ሰዓት ተከፍተዋል። አማራ ናሽናል ሪጅናል ስቴት ኮሚኒኬሽን ኦፊስ የሚል ገጽ አለ፣ የፌስቡክ ገጽ እሱ ላይ በቅርብ እናስተዋውቀዋለን። ስለዚህ ገንዘቡ መግባት ያለበትም እርዳታውን መደረግ ያለበት በተቻለ መጠን በአንድ ቋት ሆኖ ለእርዳታም ለማከፋፈልም ፕሮግራም ለመያዝም የሚያስችል ስለሆነ ሁሉም አካላት በተናጠል እርዳታ ከማድረግ ይልቅ ሰብሰብ እያሉ በተናጠልም ቢሆን ወደ መንግስት አካውንት ቢገባና ከዛ በኋላ በየጊዜው ደግሞ ገንዘቡ የት ላይ ዋለ፣ ምንምን ስራዎች ተሰርተዋል የሚለውም በየጊዜው መግለጫ ስለምንሰጥ፣ አቶ አሰማሀኝ ከትምህርት ጋር በተያያዘ ለተፈጠሩ ችግሮች የሰጡት መልስ ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና ለሚወስዱ ተማሪዎች ሁለት እድሎች እንደተመቻቹ ጠቁመው የመጀመሪያው ተማሪዎች የማካካሻ ትምህርት ወስደው እንዲፈተኑ ይደረጋል፣ አለበለዚያ ፈተናው በልዩ ሁኔታ ወደ ሌላ ጊዜ እንዲዛወር ይደረጋል ብለዋል። በአማራ ክልል በአሁኑ ሰዓት ከተለያዩ ክልሎች የመጡ ከ91 ሺህ በላይ ተፈናቃዮች የሚገኙ ሲሆን ከእነዚህ ውስጥ 50 ሺህ የሚጠጉት በማዕከላዊና ምዕራብ ጎንደር ዞኖች የተፈናቀሉ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አመሰግናለሁ። አስቴር ምስጋናው ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የደቡብ ሱዳን ሴቶች የባህልና የሰላም ልዑካን ቡድን በኦሮሚያ ምዕራብ አርሲ ዞን ኮፈሌ ከተማ ተገኝቶ የሲቄን ባህላዊ ልማድና ወግ ተመልክቷል። የቡድኑ መሪ ፕሮፌሰር ሜኬ ሐብሻሊ ኢትዮጵያ ግጭቶችን በባህላዊ መንገድ የመፍታት ጥሩ ተሞክሮ አላት ብለዋል። ሪፖርተራችን ዮናታን ዘብዲዮስ ሐዋሳ ላይ ተጨማሪ ዘገባ አለው። ሲቄ በኦሮሞ ባህል ወላጆች ለሙሽርት አዘጋጅቶ የሚሰጧት ቀጣለ ከአናቱ አካባቢ ቆዳ ታሰረበት የኦሮሞ ሴቶች የሚዙት በትር ነው። በኦሮሞ ገዳ ስርዓት ውስጥ ትልቅ ትርጉም የሚሰጠው የኦሮሞ ሴቶች የእርቅና የሰላም ተምሳሌት ነው ሲቄ ሀያ አምስት የሚሆኑ ከሱዳን ዳርፉር ግዛት የተወጣጡ ሴቶች ሲቄ የተሰኘውን የኦሮሞ ሴቶች የግጭት አፍታት ልምድ ለመቅሰም ምዕራብ አርሲ ዞን ኮፈሌ ወረዳ ተገኝተዋል። ሴቶቹ የመጡበት አካባቢ የግጭት ቀጠና ሲሆን፣ ለግጭቶቹ ልባት ስለማያገኙ ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ተጋላጭ መሆናቸው ነው የሴቶቹ ቡድን መሪ ሀብትና መቀመጫውን ሱዳን ያደረገው በአፍሪካ ምጣኔ ሀብትና ማህበራዊ ጉዳዮች ላይ ምርምር የሚያደርገው የማህሙር ዳሃሪ ማዕከል ዲሬክተር ፕሮፌሰር ሚኪ ሀሻቢል የተናገሩት በአንጻሩ ደግሞ ኢትዮጵያ ውስጥ የሚፈጠሩ ግጭቶች በባህላዊ የግጭት አፈታት ዘዴ መቋጫ ያገኛሉ። የመምጣታችን ምክንያትም ይሄው ነው ብሏል። ልምድ መውሰድ ከዳርፉር ግዛት እዚህ ኮፈኔ ድረስ የመጣ ነው። የሱዳን ሴቶች ባህላዊ ግጭት አፈታት ዘዴ ከሴቶቻችሁ እንዲማሩ ፈልገን ነው። እንደምታውቀው ሱዳን ዳርፉር የግጭት ቀጠና ከሆነ አስር ዓመት ተቆጥሯል። ሴቶች ሰላም እንዲያረጋግጡ ብዙ ጥረት የተደረገ ሲሆን፣ በተመረጡና ስኬታማ ልምዶች መታገል ስላለበት የኦሮሞ ሴቶችን የስቀ ባህል ባህላዊ የግጭት አፈታት ልምድ ወስደናል። እጅግ በጣም ደስ ብሎናል። the traditional culture uh, which is embedded or embedded in it uh, some systems of conflict resolution የኢትዮጵያና የምስራቅ አፍሪካ በይነ መንግስታት የልማት ድርጅት ኢጋድ የነጋዴ ሴቶች ማህበር ፕሬዚዳንት ወይዘሮ እንግዳይ እሸቴም ኢትዮጵያ ውስጥ ከዘመናዊ ዳኝነት በላቀ ሁኔታ ግጭት የሚፈታው በባህላዊ ስርዓት መሆኑን ሰምተው ነው በአካል ለማየትና ልምድ ለማቅሰም በውጭ ጉዳይ ሚኒስትር በኩል የመጡት ብለዋል። ለሌሎች ልምድ ማጋራት እንዳለ ሆኖ ባህላዊ ስርዓቱን በማሳደግ አገር ውስጥ በተለያዩ ቦታ የሚታየውን ግጭት መፍታትና ሰላም ለመፍጠር ባህሉን መጠቀም እንደሚያስ ያስፈልግም ተናግሯል። የገዳን ስርዓት አውቀውታል ያውቁታል፣ የሴቶቹን የፍቺ ስርዓት ግን አያውቁም። ብዙ ጊዜ የተደበቀ ነው። ይሄን አደባባይ ለማውጣት ነው ከባህልና ቱሪዝም ሚኒስቴር ጋር በመቆራኘት ይህንን ይዘ ነው የመጣ ግጭቶችም ችግሮችም ቢኖሩ ተቻችለን እየተራረቅን ያለ ነው። አሁን ይሄ የአባገዳ ስርዓት የስንቄ ስርዓት ብዙ ስራ እየሰራ ነው ያለው ግን ወጣቶቻችንን መሀል ላይ አንድ ሴንቸሪ ያላስተማር ናቸው አለ ባህላችንን ያዘለል ናቸው አለ የባህል ስርአት የባህል ፍቻችንን ለልጆቻችን አላስተማርንም። ወደ ቤታችን አላመጣ ነውም እኛ አልተጠቀምንበትም። ሌላው ግን እንደ ተምሳሌ ታርጎ ያያል። በባህልና ቱሪዝም ሚኒስቴር የሴቶች ህፃናትና ወጣቶች ጉዳይ ዳይሬክተሩ ዲሬክተር ወይዘሮ ወይነሸት ኃይለማርያም ሲቀይ በጋዳ ስርዓት ውስጥ ለሴቶች የተሰጠውን ቦታና ክብር የሚያሳይ ትልቅ ባህላዊ ስርዓት መሆኑን ተናግሯል። ስቀላይ የጀመርነውን አገር በቀል እውቀትና ባህል ሰላም ለማስፈር የመ ጠቀም ስራ ከሁሉም ብሔረሰቦች ባህል ውስጥ ፈትሸን በማውጣት ሰላማችን የማረጋገጥና ለአለም የማስተዋወቅ ስራ እንሰራለን ብሏል። በገዳ ስርዓት ውስጥ እንደ አንድ ተቋም የምትወሰደው የሲንቄ ባህላዊ ስርዓት ነው። ሴቶች ደግሞ ስለራሳቸው ስለራሳቸው መብታቸው ቢረገጥ አለመግባባት ቢፈጠር ከመብታቸው አንጻር እንደገና አለመግባባትን ግጭትን ከመፍታት አንጻር ያላቸውን ቦታ በሚገባ ያሳያል። ስለዚህ እኒህን መሰል ባህላዊ ስርዓቶችን በደንብ ማሳደግ ይገባናል። ልንጠቀምባቸው ይገባል። ልናስተዋውቃቸው ይገባል። እንደ ሀገር እንደ ዓለምም ብዙ ነገሮች አሉን ብለን ይህንን ልናስተዋውቅ ይገባናል። የኦሮሚያ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አድማሱ አበሩ በበኩላቸው ሲቄ ባህላዊ ስርዓት ሴቶች ነጻነታቸውና መብታቸውን የሚያስከብሩበት ተቋም ነው ብሏል። ሴቶች ሰላም በማስከበር ሂደት ውስጥ ያላቸውን ሚና የሚገልጽ አገር በቀር የዲሞክራሲና የእኩልነት ማስከበሪያ ስርዓት እንደሆንም ገልጿል። ባህላዊ እንዱላቸውን ይዞ በሄዱበት ቁጥር ምንም አይነት ግሩፕ ቢጣላ ምንም አይነት ጥል ቢኖር ጥሉ ክላሽም ተማዞም ይሁን ሌላም ጥለ መሰረት የሚሆን ወዲያውኑ ይቆማል። ስለዚህ ሴቶች የሰላም ተምሳሌት ናቸው። በዓለም ደረጃ ይሄን በዓለም ደረጃ ሴቶች የሰላም ተምሳሌት ለመሆናቸው ትልቁ ምስክር የሚሆነው አሁን የእናቶች የሲቀ ስርዓት ነው። በሌላ በኩል ደግሞ የገዳ ስርዓት እንደ ሀገር አፍሪካ ኢንዲጂነስ ዲሞክራሲ ነው ማለት ይቻላል። የገዳ ስርዓት የሆነው የስቀ ባህል የኦሮሞ ሴቶች ግጭት በሚከሰትበት ጊዜ እርቅና ሰላም የሚያወርድበት ስርዓት ነው ያሉት ደግሞ የምዕራብ አርሲ ዞን ነዋሪ ወይዘሮ ሳራ ናቸው። አካባቢ ላይ ግጭት ካለ እቤት አትሆንም፣ ቤት አትቀመጥም፣ ትወጣለች። ሙሽርነቷን ጨርሳለች። አካባቢ ላይ እልልታ ከተሰማ ልልልልል ማለት የእናቶች የማግባቢያ ድምጽ ነው። እልልታው ለምንድን ነው? ግጭት አለ ወይስ የተመታ ሰው አለ ወይስ ላ ነገር አለ የምለውን ነገር እስኪያጣሩ እልልታ ቦታ ሲሄዱ ባዶ እጃቸውን አይሄዱም። ሰው ሲጣላ እችን ሲንቅ ይዘው መሀል ከገቡ መቀነት አለ፣ ከቆዳ ተሰራ መቀነት አለ። እሱን ይዘው የተጣላ ህዝብ ጋር ወይም ደግሞ ጎሳ ጋር ገብቶ በመሀል ገብቶ እያሉ ከገቡ ጥሉ አይቀጥልም። ወደው ነው ጥሉ የሚቆመው። ከዛን ኋላ ሽማግሌ ይመጣና ችግሩ ምንድን ነው ብሎ ጠይቆ ሰላም ያወርዳል። ስለዚህ ሲንቄ ያገበች እናት ናት የምትይዘው፣ ልጃገረዶች አይዙም። ሲንቄን የምጠቀሙባት ግጭት ሲኖር ግጭት እንዳይቀጥል ያደርጋሉ። መሀል ገብተው ሰላም ያወርዱበታል። ሲንቄ ጦራችን ናት ይላሉ። ጦራችን ናት ማለት የሚዋጉበት ሰው የሚመቱበት ቢበደሉ እንኳን የሚበቀሉበት ሳይሆን ሰላም የሚያወርዱበት ኮቱፌ ጀነ ሎሌቲ ሲንቄ የቀቲ ተውራና ምሱ ተሎላምሱ ዲንሌናአፎምባ ሲ ቀ ጀነ ሴ ሴ ደ ሲቄ በገዳ ሥርዓት ውስጥ ሴቷን ከአባ ገዳው ጋር አቻ የሚያደርጋት የሀዳ ሲንቄ ምልክት ነው። የአሜሪካ ድምጽ ራዲዮም ዮናታን ዘብድዎስ ሐዋሳም። አመሰግናለሁ ዮናታን ዘብድዎስ ለዘገባው። የተከበራችሁ አድማጮቻችን አሁን ከምሽቱ ሶስት ሰዓት ተኩል ሆኗል፣ አዲስ አበባ ላይ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ አለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በነገራችን ላይ ይሄ አሁን እየሰማችሁት ያላችሁት ዝግጅት አየር ላይ በፌስቡክ ላይቭም በቀጥታ እየተላለፈ ነው። ማዳመጥ ትችላላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕ ስቶር ጭናችሁ ዝግጅታችንን በጠራ ሁኔታ መከታተል መሳተፍ፣ መካፈል ትችላላችሁ። የምሽቱ ስርጭታችን እስከ አራት ሰዓት ይቀጥላል። በለገጣፎ ጉዳይ ንግግር ይዘናል። በብዛት የሚታወቀው በእንግሊዝኛ ስሙ ነው፣ ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ ይባላል። ለኢትዮጵያውያን መብት መከበር የሚሠራ ቡድን ነው። ባለፈው ሳምንት አንድ የተማጽኖ ደብዳቤ ፒቲሽን ይፋ አድርጎ የሕዝብ ፊርማ እያሰባሰበ መሆኑን አስታውቆ ነበር። የፊርማ ማሰባሰቡ ምክንያት ደግሞ በአዲስ አበባ ለገጣፎ አካባቢ የነበሩ የብዙ ሺህ አዲስ አቦች መኖሪያ ቤቶች ግሎባል አላያንስ እንዳለው ከሕግ ውጪ በኢሰብአዊነት በመፍረሳቸው ነው። አዲሱ አበበ ሁለት የቡድኑን አባላት አነጋግሮ የመንግሥትንም መልስ አካቶ እንደሚከተለው አቅርቦታል። በዚህ የዜጎች ሰቆቃ ለአንዴና ለመጨረሻ ጊዜ የሚያበቃበት የለውጥ ጉዞ ጀምረናል የሚል ብሩህ ተስፋ በሰነቅንበት የሽግግር ወቅት በልማት ስም ዜጎችን ያለ በቂ ቅድመ ዝግጅት ከመኖሪያቸው አፈናቅሎ ለእንግልት መዳረግ ተቀባይነት የሌለው ኢሰብአዊ እርምጃም ስለሆነ፣ መንግስት በአዲስ አበባ አካባቢ ለተፈናቀሉ ዜጎች አፋጣኝ መፍትሄ እንዲሻ ይህን አይነቱ እንቅስቃሴም በአስቸኳይ እንዲቆም ለተፈናቀሉ ተጎጂዎችም ተገቢው ክብካቤ እንዲደረግላቸው ለመጠየቅ ይህንን ህዝባዊ አቤቱታ ፐብሊክ ፐቲሽን እንዲፈርሙ እናሳስባለን፣ ይላል የተላለፈው ጥሪ። እና አቤቱታው ምን ላይ ደረሰ? ለነማን ቀረበ? ምን ያህልስ ህዝብ ፈረመ? እነዚህንና ሌሎችንም ጥያቄዎች ለሁለት የቡድኑ አባላት አቅርበናል። በትሩ ገብረ እግዚአብሔር እባላለሁ። በአለም አቀፍ ትብብር ለኢትዮጵያውያን መብት ከመስራች ቦርድ አባላት አንዱ ነኝ። እሺ። እኔም ተፈራ የግሎባል ላይንስ የቦርድ አባል ነኝ። ሁለታችሁንም አመሰግናለሁ። አቶ በትሮስ ምንድን ነው ተማጽኗችሁ? ምንድን ነው ጥያቄያችሁ? ምንድን ነው የምትፈልጉት? ከማን ነው የምትጠብቁት መልስስ? ይሄ መፈናቀሉ ነገር ሁለት መልክ አለው። አንዱ በዘውግ ላይ የተመሰረተው አካሄድ ያመጣው አንዱ ብሔር ከሌላው ጋር ይሄ የእኛ ነው የእናንተ አካባቢ አይደለም በሚል የማፈናቀል ነገር ነው። አሁን በጎንደርም በሌሎችም አካባቢዎች የምናየው በአዲስ አበባና አካባቢው የታየው ትንሽ ለየት የሚያደርገው የመንግስት አካላት ናቸው ሰዎቹን ከቤታቸው እንዲወጡ የሚያደርጉት። ቦታው አንደኛ ለልማት ይፈለጋል፣ ሁለተኛ በመጀመሪያውኑ ሲሰሩት በህጋዊ መንገድ ፈቃድ አግኝተው አይደለም የሰሩት የሚል ነገር ነው። እና የእኛ አቤቱታ ህጋዊ ነው አይደለም የሚለውን ኢንቨስቲጌት አድርገን የደረስንበት ነገር ስለሌለ እሱ ላይ ለመከራከር አይደለም ከሰብአዊ መብት አንጻር መንግስት አንድን ቦታ ልማት ከፈለገው በህጋዊ ሚኖር ያለ ህግ የሚኖር መንግስት በመጀመሪያ ደረጃ ለዜጎቹ ህልውና እና ጥበቃ ማድረግ ግዴታ አለበት እና የመጀመሪያው መመለስ ያለበት ጥያቄ እነኚህ ሰዎች ከዚህ ስናስወጣቸው ምን ይሆናሉ? ለሚለው እቅዱ ሲወጣ ጀምሮ መንግስት በዚህ ላይ አተኩሮ መስራት ይገባዋል። ለዚህ ነው የአቤቱታውም አርዕስት ቅድሚያ ትኩረት ለሰብአዊነት ያል ነው እኮ ታዲያ፣ ጥፋት ነው አይደለም የሚለው ውስጥ አሌርንም ብለውኛል። ግን ከየያዛችሁ እኮ ትክክል አይደለም ወደ ማለት ነው። ለምን ለተፈናቃዮች ህልውና ቦታ አልተሰጠም? ቅድሚያ ለትኩረት ለሰብአዊነት ስትሉ ለሰብአዊነት ቅድሚያ አልተሰጠም ማለታችሁ ነው። እና አሁን እየተደረገ ያለው ቤት የማፍረስና ሰዎችን የማፈናቀል ሁኔታ ትክክል አይደለም የሚል መደምደሚያ ላይ መድረስ ትክክል አይሆንም እንዴ? ልክ ነው። በተለይ አሁን ብዙ ተስፋ በሰነቅንበት ጊዜ ለውጥ መጥቷል ብለን ባለፈው አስር ወራት ዶክተር አብይ ጠቅላይ ሚኒስትር ከሆነ ወዲህ ሁኔታዎች ይሻሻላሉ፣ ይለወጣሉ ብሎ ህዝቡ በተስፋ በሚጠብቅበት ጊዜ በፊት ይደረግ እንደነበረው የሰዎች መኖሪያ ቤት በቡልዶዘር ሲደረመስ፣ ሰዎች ሲያለቅሱ፣ ሕፃን የያዘች እናት ስትል አቤት ሳውን ሲታይ በጣም ከሚጠበቀው የተለየ ሁኔታ ስለሆነ አካሄዱ ራሱ ትክክል አይደለም ነው። እኔ ያንን አላጣራን የሚያልኩት፣ በህግ አንጻር ወይ ፍርድ ቤት ሄዶ እያንዳንዱ ሰው ማስታወቂያ ተሰጥቶት አንተ ያለአግባብ ነው ሄድከው ይሄን ያህል ጊዜ ልቀቅ ብሎ ፍርድ ቤት አልፈረደበት ያው አስፈጻሚው አካል ነው መመሪያውንም የሚያወጣው ራሱ ነው፣ የሚያስፈጽመውም ራሱ ነው። ደግሞ በስምንት ቀን ምናምን ይባላሉ። አንዳንዶቹ አስራ አምስት አመት ኖረናል እዛ ይላሉ ያን ያህል ጊዜ መንግስት የት ነበረ የሚሉ ሉ ጥያቄ ያስነሳልና፣ አንተ ያልከው ትክክል ነው። ለአቶ ተፈራ እድል እሰጣለሁ። ቀደም ሲል አቶ በትሩ በዘውግ ላይ ያተኮረ መፈናቀል መካሄድ ከጀመረ ቆይቷል ብለዋል። ቀደም ሲል ሲካሄድ ነበረ። በሰሜን ጎንደር በሌላውን ቦታ በሺዎች የሚቆጠሩ እና ግን ያኔ እናንተ ፔቲሽን ማስፈረም አልጀመራችሁም? ወይም አካሄዱ እንዴት ነው? ይታሰብበት ቅድሚያ ለሰብአዊ ጉዳይ ይሰጣል አላችሁም? አሁን ነው በአዲስ አበባ ጉዳይ የተነሳችሁት? ያኔ ምን ነው ዘገያቸው? አቶ ንጉስ አቶ ተፈራ ከዚህ በፊት በኢንሻንግል ግምዝ አማራች ተፈናቅለዋል፣ እንዲሁም ከሶማሌ ክልል ኦሮሞዎች ተፈናቅለዋል እና መፈናቀሉ በየቦታው የነበረ ነገር ነው። አሁን ግን በተለይ ሰሞኑን በጠቅላይ ሚኒስትር ጽህፈት ቤት ሸንጎ ላይ አቶ ለማ መገርሳ አዲስ አበባን አስመልክቶ ስለ እርባን ፖለቲክስ እና ዴሞግራፊ ለተነሱ ጥያቄዎች የሰጧቸው መልሶች ነበሩ። የምታስታውሱት ከሆነ ይኸው ምንድን ነው ከአምስት መቶ ሺህ በላይ እንደሚያህሉ ከሶማሌ ክልል የተፈናቀሉ እና ወደ መጡበት ክልል እንዲመለሱ ስላልፈለግን ችግሩን ወደ መልካም ነገር ቀይረን ወደ ከተማ ያሰፈርናቸው ሲሆን ስድስት ሺህ የሚያክሉትን ደግሞ አዲስ አበባ ውስጥ አስገብተናል። በጊዜው ገበሬዎች ስለሆኑ የከተሜነት ችግር እንደሚቸገሩ ቢገባንም ከሁለት ዓመት በኋላ ግን በእግራቸው እንደሚቆሙ ማለትም እንደሚለምዱ ተናግረው ነበረ እና ይሄ ትልቅ ስራ ነው። በአንጻሩ ግን የከተሜነት ኑሮ የተዋህዳቸውን እንደዚሁም ለእነዚህ ከኦሮሚያ ለመጡ ተፈናቃዮች መቋቋሚያ የሚሆን እንኳን ከአምስት መቶ ብር የከፈሉ የለገጣፎ ነዋሪዎች በህገወጥ የቤት ግንባታ ሰበብ የሚያርፉበት መጠለያ ሳይዘጋጅላቸው ነው በቡልደዘር ለአመታት የደከሙበትን ንብረትና ሀብት ያጠፉባቸው። እና ከነዚህ ጋር በአንጻር ላይ ስንመለከተው እነዚህን ከሶማሊያ ክልል የተፈናቀሉትን ኦሮሞዎች በተቻለ መጠን በአዲስ አበባ ዙሪያና አዲስ አበባ ውስጥ እንዲሰፍሩ ከባድ ጥረት ሲያደርጉ፣ እነዚህ ግን ለዘመናት የከተሜ ነዋሪነትን የቀመሱ እና ለዘመናት ቦታው ላይ በህጋዊ መንገድ ከገበሬዎች ቦታ ገዝተው ንብረት የገነቡ ያፈሩ፣ መዘጋጃ ቤት ግብር የከፈሉ በተጨማሪም ደግሞ አካባቢው ላይ ለሚሰሩ ልማቶች ለመንገድ፣ ለመብራት፣ ለውሃ ብዙ ተዋጽኦ ያደረጉ እንደመሆናቸው መጠን ይሄ ሁሉ ሲደረግ የከተማው መዘጋጃ ቤት ወይም የለገጣፉ የወረዳው ጽፈት ቤት ሳያውቅ ቀርቶ አይደለም፣ እና አብረዋቸው ነበር ሰው ነበሩ። ጥያቄን ልብ ብለውታል ብዬ ተስፋ አደርጋለሁ። እኔ እንኳ ምንድነው፣ ከዚህ ቀደም በዘውግ ላይ የተመሰረተ ማፈናቀል ነበርና ያኔ ያንን የምታውቁ ከሆነ ያን ምን ነው ዝም አላችሁ? አሁን ዛሬ ለምን ዛሬ የሚለውን ነበረ አቶ በትረውምት ሲሄዱበት። እስቲ እንደው በቀጥታ ለመመለስ እያንዳንዱ በዘውግ ተኮር የሆነ ማፈናቀል በተገለጸበት ጊዜ ሁለት ነገር አድርገናል። አንደኛ መግለጫዎች አውጥተናል። ሁለተኛ የገንዘብ እርዳታ አድርገናል። ለጊዜው ለዕለት የሚሆን እርዳታ፣ አስቸኳይ እርዳታ። ይህን ያደረግንበት ምክንያት ያኔ ተዚላችው እንደሆነ የነበረው የመንግስት አመለካከት እና አካሄድ በቀጥታ የምንቃወመው ነበር እና መንግስት በዛ በነበረው አመለካከቱ እና ፖሊሲው አቤቱታ ማቅረብ ፔቲሽን አስፈርሞ አቤቱታ ማቅረብ ምንም ፋይዳ እንደማይሰራ እናውቅ ነበር። በተለያዩ ምክንያቶች በየጊዜው በተደረጉ እርምጃዎች የታዩ ውጤቶች ስላሉ፣ ስለዚህ ያ አካሄድ አይጠቅምም በሚል አሁን የፔቲሽን ስልት ያደረግነው አሁን ያለው አመራር አመለካከት ይሄ ስህተት ተደርጎ ይሆናል እንጂ ወይንም ጠቅላይ ሚኒስትሩ በቀደም እንዳሉት እነኛ አጋር ከሚሏቸው ፓርቲዎች ጋር ሲወያዩ ዝናቡ በሰኔና በሐምሌ መጀመሪያ ላይ ሲዘንብ አዋራ ብቻ ነው ጠርጎ የሚሄደው ወደ ስር የሚገባው ቆይቶ ነው እንዳሉት፣ ወደ ስር ስላልደረሰ ይሆናል እንጂ እነሱ ይህንን አያረጉም ከሚል ተስፋ ነው በአቤቱታ መልክ ያቀረብ ነው። በፊት ግን በጣም ጠንከር ባለ ተቃውሞ መልክ ነው የምናቀርበው። እሺ፣ ቅድሚያ ትኩረት ለሰብአዊነት ስትሉ በቀጥታ ለማን ነው ይሄንን እንደማሳሰቢያ ይመስላል። ለምሳሌ ለመንግስት አካላት ነው ለባለስልጣናት ነው ወይስ ደግሞ እንደው አጠቃላይ እንደ ርዕስ ነው? ቅድሚያ ትኩረት ለሰብአዊነት በፌዴራል በክልልና በከተማ አስተዳደሮች ይህ ጉዳይ የሚመለከታቸው ሁሉ የዚህን የሰብአዊነት ጥያቄ ትኩረት ሰጥተው አራት ነገሮች ነው የጠየቅነው። አንደኛ በአስቸኳይ እነኚህ ሰዎች እንክብካቤ እንዲደረግላቸው ሰብአዊ የሆነ መጠለያም ሆነ ምግብም ሆነ ሁለተኛ አፋጣኝ መፍትሄ እንዲሰጣቸው። አሁን ቤቱ ፈርሷል፣ የት ነው የሚሄዱት? ይመለሱ ሊባል አይቻልም። ሌላው ጋር አሁን የተደረገው አንድ አልፎ አልፎ ለመመለስ ተችሏል ቤቱ ስላልፈረሰ። ሁለተኛ እንቅስቃሴው ይቁም። ሶስተኛው እንቅስቃሴው መቆም አለበት፣ አሁንም እየፈረሰ ነው ቤት። አራተኛውና ዋናው መሰረታዊ ደግሞ እንዲህ አይነት ነገር ሲታቀድ ልማት ያስፈልጋል። ነገር ግን ልማት ህዝብን ያማከለ መሆን አለበት እና አስቀድሞ ይሄ መታሰብ አለበት። እነኚህ ሰዎች ስናነሳ የት ይሄዳሉ ተብሎ ታይቶ አቋማቸው፣ የቤተሰቡ ብዛት፣ ያሉበት ሁኔታ፣ የገበያቸው ሁኔታ እነሱም ጭምር መክረውበት በስምምነት ሊፈጸም ይችላል። ልማቱ በቅድ ከተካሄደ ግን ትኩረት ሁል ጊዜ ለዜጎቹ መሰጠት አለበት፣ ለእነሱ መብትም። ለአዲስ አበባው ግን ከፔቲሽን ሌላ የገንዘብ አስተዋጽኦ ተደርጓል። እንደሱ ልመልሰው። አቶ እሺ፣ እንግዲህ እንደምታውቀው አቶ አዲሱ በአሁኑ ሰዓት በጎንደር ከዘጠና ሺህ በላይ ወገኖቻችን ቤታቸው ተቃጥሮ ሜዳ ላይ ወድቀዋል። የአውሮፓ ብረት ዘግቦታል። እሺ እና እኛም ደግሞ በተቻለ መጠን ቸር በተለያዩ ነገሮች መረጃውን በማስደገፍ ያው የምታውቀው እኛ እርዳታው የምንሰበስበው በውጭ ካሉ የዲያስፖራ ወገኖቻችን ነው። ያንን ለመሰብሰብ ጎፈንድሜ ያቋቁመን እስካሁን ባለው ጊዜ ውስጥ ወደ ሀምሳ ሺህ ዶላር ለመሰብሰብ ችለናል። እና ያ በዚህ ባለበት ሁኔታ ላይ እንደገና የዚህ ግቡን ሳይመታ እንደገና ደግሞ ለዚህ ብለን ለማውጣት ለእኛ ትንሽ ከበደብን እና እንደምታውቀው፣ ወገኖቻችን ካልተባበሩን ወገኖቻችን ይህን እርዳታ ለእኛ ለመስጠት ብዙም ጊዜ ሲደራረብባቸው ለእነሱም ይከብዳቸዋል በሚል አትሊስት ይህንን ራፋፍ አድርገን ነገር ግን በሚቀጥለው ጊዜት ውስጥ እና ህዝባችን የሚረዳን ከሆነ በአዲስ አበባ አካባቢ የተፈናቀሉት ወገኖች የሚያስፈልገውን እርዳታ ለማሰባሰብ በዝግጅት ላይ ነው ያለ ነገር ግን ይሄንን በእጃችን የያዝነውን እናጠናቅና ለተጎጆች ገንዘቡን እናድረስ በሚል ነው እንጂ ይሄን ማድረጋችንም አይቀርም አቶ በትሩ አንደኛ ይሄ የገንዘብ እርዳታውን በሚመለከት ይሄ በመንግስት የተጀመረ እንቅስቃሴ ስለሆነ መጀመሪያው ሀላፊነት የመንግስት ነው የሚል ጠንከር ያለ እምነት አለን ስለዚህ ግፊት ማድረግ የምንፈልገው እነኚህን ሰዎች መንግስት መንከባከብ አለብን። የአካባቢው ሰው ኦልሬዲ እየረዳ ነው። የእምነት ተቋማትም አስጠግተዋቸዋል። ነገር ግን መንግስት ይሄንን አንዱ ሰብአዊነት ይቅደም ስንል ይሄ ነው። ሆኔ ሆነ ነገሩ ማንም ጥፋት ይሁን በማን ተፈጸመ፣ ግን እኚህ ሰዎች ሜዳ ላይ ወድቀው ማልቀስ የለባቸውም እንደ ዜጎች እና ለእነሱ እንክብካቤ ማድረግ ደግሞ ይሄንን ብዙ የሚያስቸግረው አይደለም መንግስትና በተለይ በዚህ ሲቹዌሽን፣ ቅድም ያልኩት መነሻው የመንግስት አካል ስለሆነ ይህንን ትኩረት እንዲሰጡት አደራ ለማለት ነው። ለመሆኑ ይህን ጉዳይ መንግስት አውቋል የሚለው ጥያቄ ከማንም ሊነሳ የሚችል መሆኑ ግልጥ ነው። እጃችን ላይ ካለው መረጃ አኳያ ግን እንኳን የክልሉ የበላይ ኃላፊዎች ይቅርና የፌዴራል መንግስቱ ጠቅላይ ሚኒስትርም አውቀውታል። ዶክተር አብይ ከሶማሊያ ከአፋር፣ ከጋምቤላ፣ ከሐረሬ፣ ከቤንሻንጉል ህብረተሰብ ተወካዮች ጋር በተወያዩበት ወቅት የለገጣፎ ነገር ይደርሳቸዋል። መድረስ ብቻ አይደለም ክቡር ጠቅላይ ሚኒስትር ምናዋዘነጉን አይነት አቤቱታም እንደቀረበ ይሰማሉ። እናም የህዝቡ ጥያቄ የህዝቡ ወቀሳ ተገቢ ነው። አልወሳቸውም። በቅርቡ ለገጣፎ ላይ አንድ ስራ ተሰራ። እኔ ሲታቀድ ሲሰራም አልሰማውም፣ ሲፈጸምም አላውቅም። የኔ ስራ አይደለማ ከተማ ስለማላስተዳድር የኔ ስራ አይደለም። ህዝቡ ግን የጨሆ አብይ ብሎ ነው። ትክክል ነው። ከኔ የሚጠብቀው ነገር አለ ማለት ነው። ማስተካከል አለብህ ብሎ የሚያስቡ ነገር ስላለ ነው መንግስትን መውቀስ። ይልቁንም ህዝብ ቆሞልኛል ብሎ የሚያስበውን መንግስት ማስተካከል አለብህ ብሎ የሚሰማውን ነገር ማንሳት ገቢነቱን ነው ያመለከቱት ጠቅላይ ሚኒስትሩ። ፈረሱም ይኸው ሜዳውም ይኸው እንዲሉ ህዝብ መንግስቱን ማስተካከል አለብህ ያለውን ጉዳይም ለሚመለከተው ማለትም ለመንግስት አድርሷል ማለት ነው። መንግስትም ደርሶታል። ጠቅላይ ሚኒስትር ያሉት እንግዲህ ይህንን ነው ቢባል የሚያስኬድ ይመስለኛል። በዚህ ጉዳይ ህዝብ ቢጠይቅ ቢወቅስ ትክክል ነው ማለታቸው ነው። ኃላፊዎች ስንወገዝ ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ስለሆነ ጉዳዩን የኦሮሚያ ፕሬዝዳንት ለማ መገርሳ ተመልክተው አጣሪ ኮሚቴ እንዲቋቋም መመሪያ መስጠታቸውን ከኮሚኒኬሽን ጉዳዮች ቢሮ ኃላፊ ከአቶ አድማሱ ዳምጠው ጋራ ባለፈው ሳምንት ቪኦኤ ባካሄደው ቃለ ምልልስ ተገልጧል። ስህተቶች ካሉ በዝርዝር እንዲታዩና የእርምት እርምጃ እንደሚወሰዱ ይህንን ጉዳይ የሚያጣራ አንድ ግብረ ኃይል ተደራጅቶ ወደ አካባቢው እንዲሰማራ ክቡር ፕሬዚዳንት ለማ መገርሳ አቅጣጫ አስቀምጠዋል። ስህተቶች ካሉ ይታረማሉ። ተስፋ ሰጪ ቃል ነው። አንድ አንገብጋቢና የአዲስ አበባው ዘጋቢያችን ለአቶ አድማሱ ያቀረበው ጥያቄ ለምን አሁን የሚል ነው። ለምን አሁን ይሄ መሆኑ የተንኮል ለውጡን የማስጠላት ተወዳጁ ቲም ለማ ያተረፈውን ህዝባዊ ፍቅር ለመሸርሸር ነው ቢባል፣ ሳቱ አድማጹ ይላል፣ የእኛ ዘጋቢ እና ለምን አሁን ከለውጡ በፊት የነበሩ ችግሮች አንድ በአንድ ሲጠኑ የመሬት ጉዳይ በተለይ የኦሮሚያ ክልል ውስጥ በተለይ ደግሞ ከተሞች አካባቢ የህገወጥነት መስፋፋት የህገ ወጥ ግንባታዎች ዋነኛ የህዝቡ አጀንዳዎች ናቸው። ባለፉት ስድስት ወራት መሰረታዊ የማስተካከያ እርምጃዎችን መደላድሎችን ሲሰራ ቆይቷል። በአምስት ከተሞች ነው ይሄ ስራ ሲሰራ የነበረው። አሁን የተጀመረው ጉዳይ አይደለም። ለገዛ ሆኖ አምና ነው የተጀመረው። አንድ ሺህ በላይ ቤቶች አምና ነው የፈረሱ በአጭር ጊዜ ይጠራል። ስህተቶች ካሉ ይታረማል ነው ያሉት አቶ አድማሱ ወጥክት። የምናየው ነው። አዲሱ አበበንና እንግዶቹን እናመሰግናለን። ወደ ቀጣዩ ቅንብር እንሸጋገር። ሐኪሙን ይጠይቁ ፈዋሽ መድኃኒት ሳይገኝለት አርባ ዓመታት ለተሻገረ የጤና እክል ተስፋ የፈነጠቀ ግኝት ተብሏል። የምሽቱ ሐኪሙን ይጠይቁ የያዘው ጉዳይ ኤችአይቪን ማቆምና ማጥፋትም የቻለ የሕክምና ዘዴ፣ ከጉዳዩ ጋር የብዙ ዓመታት ሙያዊ ትስስር ያላቸውን ሰዎች ይዘናል። ዶክተር አሸናፊ ዋቅቶላና ፕሮፌሰር ዳውድ ሰይድ ሲራጅ ናቸው። ዶክተር አሸናፊ የውስጥ ደዌ ሕክምና ባለሙያ ናቸው። የሚኖሩት ዋሽንግተን ዲሲ ውስጥ ነው። በጸረ ኤች አይቪ ኤድስ ዘመቻው ውስጥ ከ20 ዓመታት በላይ አገልግለዋል። ፕሮፌሰር ዳውድ በዊስኮንሰን ዩኒቨርሲቲ የህክምና ሳይንስ ትምህርት ቤት የተላላፊ በሽታዎች ሐኪምና የዓለም አቀፍ ጉዞዎች የህክምና ክሊኒክ ክፍል ኃላፊ ናቸው። እርሳቸውም በጸረ ኤች አይቪ ኤድስ ሕክምና እና በምርምር ላይ ለብዙ ዓመታት ሠርተዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ሁለቱንም አነጋግሯል እንግዶቼን አመሰግናለሁ። በቅድሚያ ዜናውን እንደርደር። ይህ ዜና ኔቸር በተሰኘው የሳይንስ መጽሔት ላይ ለንባብ በቅቷል። ለኤች አይ ቪ ከተጋለጡ ረጅም ዓመታት በኋላ በ2012 ህክምና መድኃኒት መወሰድ መጀመራቸው የተገለጠ አንድ ሰው ለ18 ወራት ለኤች አይ ቪ የሚሰጠው መድኃኒት ካቋረጡም በኋላ ከቫይረሱ ነፃ መሆናቸው ተረጋግጧል። ላለፉት ሀያ ዓመታት ኤች አይ ቪ ኤድስን አስመልክቶ ስንነጋገርባቸው ከነበሩ ሁኔታዎች ገጽታ ያለው ይመስላል። ምናልባትም የመዳን እድል ቅርብ ነው የሚል መንፈስ የሚያሳድር ነውና ላለፉት ሀያ ዓመታት ኤች አይቪ ኤድስን አስመልክቶ ስንነጋገርባቸው ከነበሩ ሁኔታዎች የተለየ ገጽታ ያለው ይመስላል። ለረጅም ዓመታት በምርምሩም በህክምናውም ሲያገለግሉ እንደቆዩ ባለሙያዎች ዜናው ምን አሳደረባችሁ? ለሳይንሱ ማህበረሰብ ይህ ዜና ምን ማለት ነው? አቶ አሉላ በጣም አመሰግናለው በደንብ እንደገለጽከውም ይሄ እጅግ ተስፋ ከሚሰጡ ነገሮች አንዱ ነው። ኤች አይ ቪ ባመጣው ከፍተኛ ችግር ሰቢያ በሚሊዮን የሚቆጠሩ ሰዎች ህይወታቸውን አጥተዋል። ከመጀመሪያውም ጀምሮ ከታወቅበት ጊዜ ጀምሮ ኤች አይ ቪን በተለያዩ መድኃኒት ከመቆጣጠርም በተጨማሪ ቫይረሱን የሚራባበትን ውደት በመረዳት እንዴት መከላከል እንደሚቻል ጥናቶች ለረጅም ጊዜ ነው ይካሄዱ የነበሩት። ዝርዝሩን እናገራለን እና አሁንም ባለው በከፍተኛ ደረጃ መድኃኒት በሚሰጥበት ወቅት መድኃኒቶች ከፍተኛ ውጤት አላቸው። ሰዎች አይሞቱም፣ ሆስፒታል አይገቡም። በብዛት እንደውም ከኤች አይቪ ነፃ የሆኑ ልጆችም መውለድም እንኳን የሚቻልበት አንዱ ፖዘቲቭ እና አንዱ ኔጌቲቭ ሆኖ ብዙ እያየን ነው። ነገር ግን ልክ መድኃኒቱ ሲቆም በጣም በአጭር ጊዜ ውስጥ ይመለሳል። ይሄ ነው ትልቁ ነገር ፈተና የነበረው። አዎ፣ የዛሬውን ዜና ልዩ ያደርገው ምንድን ነው? መድኃኒት ከቆመ ስራ ስምንት ወር በኋላ አሁን ቫይረስ ምንም አለመታየቱ ትልቅ ነገር ነው። እንግዲህ ከዚህ ተነስቶ ሌሎች ግኝቶችን ለማግኘት በር ይከፍታል የሚል ነገር ስላለ ያ ተስፋ ይሰጣል እና ከዛ አንጻር ነው የማየው ምክንያቱም ኤች አይቪ ቫይረሱን ከመቆጣጠር ጀርባ ሌሎች ሰውነታቸው ውስጥ የሚያደርሳቸው ጥፋቶች አሉ። የቲሴል የሚባለው የሰውነታችንን የመከላከያ ደረጃ የምንለካበት የሴሎች ቁጥርም ከፍ ሆኖ ከፍ ያለ፣ ግን ኤች አይ ቪ ቫይረስ በሰውነታችን ላይ ሌሎች ጥቃቶችን ስለሚፈጽም ከኢንፌክሽን ጋር ያልተያዙ ሌሎች ነገሮች፣ ጣጣዎች ስላሉት ኤች አይ ቪ በመድኃኒት መቆጣጠሩ ብቻ ሳይሆን ሙሉ ለሙሉ ማዳን የሚቻልበት ደረጃ ሲደርስ ገር ይቀራል፣ ነው ማለት ይቻላል። ጅማሬ ነው እንዳሉት፣ ዝርዝሩን እንዘልቃለን። የዚህ ተስፋ ፈንጣቂ ዜና ያሳደረቦትን ስሜት ነው ለማየት የሞከር ነው። ዶክተር ዳውድ አመሰግናለሁ። አሉላ በድጋሚ፣ ይህ ዜና በጣም ጥሩና ለሁለተኛ ጊዜ ሀብትን ያደረገ ስለሆነ በጣም ጠጋብልን ማየት ያለብን ኢንፎርሜሽን ነው። እንደምታውቀው ኤች አይቪ እስካሁን ድረስ በጥሩ ሁኔታ ማከምን መቆጣጠር ቢቻልም ማዳን ግን አልቻልም። ይህንን ትልቅ የሳይንስ እንቆቅልሽ ለመፍታት ብዙ ብዙ ሳይንቲስቶች ብዙ ጥናት እያካሄዱ ነው ያሉት፣ እና ይሄ አሁን የወጣው ዜና ከለንደን የመጣው የለንደን በሽተኛ ብለው ሰይመውታል። በሽተኛውን መድኃኒት ላይ ነበረ የኤች አይ ቪ መድኃኒቶች ላይ በደንብ ተቆጣጥሮት ነበረ። ግን በአጋጣሚ የብለድ ካንሰር ሊምፎማ የምንለው ብለድ ካንሰር ይዞት ቦን ትራንስፕላንት ወይ ደግሞ የደም የሚፈጥሩትን ህዋሳት ትራንስፕላንት ካደረገ በኋላ ነው ይሄ ነገር ሀብተን ያደረገው። እና ይሄ ሁለተኛው ነው። የመጀመሪያው በሬ በሽተኛ እንለዋለን። እሱም እስካሁን ድረስ በክትትል ላይ ነው። እስካሁን ድረስ ኤች አይቪ አልታየበትም። ሁለቱም በሽተኞች ጽንሰ ሀሳቡን በማረጋገጥ ወይም ደግሞ ፕሩፍ ኦፍ ኮንሰፕት በማረጋገጥ ኤች አይቪን ማዳን እንደሚቻል በዚህ አይነት አንድ ስቴፕ ነው። ይሄ ቦን ማሮ ትራንስፕላንት ወይም ደግሞ የደም አጥንት ህዋሳት ትላንት ራሱን የቻለ ከፍተኛ ቴክኒካል ኤክስፐርቲዝ የሚያስፈልገው ምንድን ነው ስለሆነ የህክምና ሂደት የህክምና ኢንተርቬንሽን ስለሆነ እንደ ህክምና ኤች አይቪ ማዳኛ ስልት ተቆጥሮ በህብረተሰብ ዘንድ ሊሰራጭ የሚችል አይደለም። ሁለቱም በሽተኞች የዳነው በትክክል በአንድ አይነት የጽንሰ ሀሳብ ነው። ምንድን ነው ኤች አይቪ ወደሚነድፋቸው ሴሎች ሊንፎሳይት የምንላቸውን ሲገባ መግቢያው ላይ እንደ መግቢያ ፕሮቲኖች የሚጠቀምባቸው ነገሮች አሉ አንዱ ሲሲአር ፋይቭ የምንለው ፕሮቲን ነው እና ያ ፕሮቲን የሌላቸው ሰዎች አሉ በተፈጥሮ ከዛ ነው ሳይንስ የሚመነጨው እና በአጋጣሚ ሆነን እሱ የሌላቸው ሰዎች በኤች አይ ቪ የመጠቃት እድላቸው በጣም በጣም ያነሰ ነው ይህ ነው መጀመሪያ የታወቀው ነገር እና ምንድን ነው ያደረጉት ትራንስፕላንትን የቦን ማሮ ትራንስፕላንትን ሲያደርጉለት ለዚህ በሽተኛ ልክ እንደ በርሊኑ በሽተኛ ማለት ነው። ዶነሩ የሚሰጠው ደሙን የሚሰጠውን ሰው የሲሲአር ፋይቭ የሚባለው ፕሮቲን የሌላቸው ሰዎች ከሆኑት ውስጥ አደረጉት። ሌላውን ነገር በሙሉ ማች ማድረግ አለበት፣ ማመሳሰል ማመሳከር አለባቸው፣ ማመሳሰል ለማመሳሰል አለባቸው። ግን ከዛ ከሚመሳሰሉት አማራጮች መካከል ለበሽተኛው የደም ቦንማሮ ትራንስፕላንት ሊሰጡ ከሚችሉ ሰዎች መካከል ይሄ ሲሲአር ፋይቭ የሚባለው የሌላቸው ሰዎች ስላሉ በአጋጣሚም ስለተገኘ ለዚህ በሽተኛ እሱን ነው የሰጡት። ማለት ምንድን ነው የቀሩት ቫይረሶች እንኳ ሰውነቱ ውስጥ የሚንቀሳቀሱ ዝርዝር የሚሉ ቫይረሶች አሁን አዲሱን ቦንማሮ ለማጥቃት ሴሎች ቦንማሮ ስለሆነ ሊንፎ ሊንፎሳይቶች የሚፈጥራቸው ለማጥቃት ሲመጣ መግቢያ የለውም። አሉ በሩ ተዘጋ። የሚዘጋ ነው። በዛ ነው ቢሰራው ግን በጣም በጣም ሁለት ሶስት ስቴፕ ማሰብ አለብን። መልካም ተግባራዊነቱን ይልቁንም ከሕክምናው ረቂቅነት ጋር ተያይዞ በተግባር በተጨባጭ ለብዙ ሕመምተኞች ማከም ይቻላል አይቻልም የሚለውን ሁኔታ ቀደም ብለው ያነሷቸውን ጨምሮ በስፋት በቀጣይ ውይይታችን እንመለሳለን። አሉላ ከዶክተር አሸናፊው አቅቶላ እና ከፕሮፌሰር ዳውድ ሰይድ ሲራጅ ጋር የጀመረው ውይይት በመጪው ሳምንት ይቀጥላል። ዌብሳይታችን ላይና ፌስቡክ ገጻችን ላይ ደግሞ ሙሉን ታገኙታላችሁ። የተሳተፉትን ምሁራን እናመሰግናለን። ንግድና ምጣኔ ሀብት ተከታዩና የመጨረሻው ቅንብራችንና አዘጋጅና አቅራቢ ሰሎሞን አባት የሶማሌላንዷን የወደብ ከተማ በርበራን ከኢትዮጵያ ጋር የሚያገናኝ አውራ ጎዳና ሊሠራ ነው። ሰሜን ምዕራባዊቱን ተገንጣይ ክልል የባሕር እንቅስቃሴዎች መናኸሪያ ሊያደርጋት ይችላል ለተባለው ለዚህ መንገድ ግንባታ መጀመር ብስራት እንዲሆን የሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲ ባለፈው ሳምንት ውስጥ የመሠረት ድንጋይ አስቀምጠዋል። ልዩና ደማቅ ነበር የተባለው የማስጀመሪያ ሥነ ሥርዐት የተከናወነው ዋና ከተማይቱ ሃርጌሳ ውስጥ ሲሆን የኢትዮጵያ ሶማሌ ክልል ፕሬዚደንት ሙስጠፋ ከማልና በተባበሩት አረብ ኤሚሬቶች የዱባዩ የወደብ ላይ የአገልግሎቶችና አቅርቦቶች ድጋፍ ሰጪ ኩባንያ ዲፒ ወርልድ ባለሥልጣናት ተገኝተዋል። ይህ የበርበራን ሲቪል አውሮፕላን ጣቢያ ግንባታ የሚያካትት ፕሮጀክት 111 ሚሊዮን የዩናይትድ ስቴትስ ዶላር የሚፈጅ ሲሆን ግንባታው በሁለት ዓመታት ውስጥ ይጠናቀቃል። አብድላሂ አቦኮር ኦስማን የሶማሌላንድ የትራንስፖርትና መንገዶች ልማት ሚኒስትር ናቸው። ከበርበራ ወደብ ኢትዮጵያ ድንበር የሚዘረጋው አውራ ጎዳና 245 ኪሎሜትሩ የሚሠራው ከአስፋልት ጋር ተመሳሳይ በሆነ ታርማክ ሲሆን 21 ኪሎ ሜትር ተላላፊና ማቆራረጫ መንገዶችን እንዲሁም ሰባት ድልድዮችን ያካትታል። የበርበራ ኢትዮጵያ መንገድ ግንባታ ቀደም ሲል በኢትዮጵያ በሶማሊላንድና በዲፒ ወርልድ መካከል በአመዛኙ በርበራ ወደብን ለማዘመን በሚል የተፈረመ ለ30 ዓመታት የሚዘልቅ የ442 ሚሊዮን ዶላር ስምምነት አካል ነው። ፕሮጀክቶቹ ከነፃ የወደብ ገበያ ጋር ተዳምረው ለአካባቢው ምጣኔ ሀብት የግንኙነቶች መስፋትና መሳለጥ እንዲሁም በመቀናጀት ለመስራት የሶማሊላንድን ሕዝብም ሕይወት በከፍተኛ ፍጥነትና ደረጃ ለማሻሻል ቁልፍ ቦታ እንደሚኖራቸው የሶማሊላንድ ፕሬዚደንት ሙሴ ቢሂ አደን ተናግረዋል። ይህ የበርበራ ኮሪዶር ያለማቋረጥ የሚያድገውን የኢትዮጵያን ወጪና ገቢ ንግድ ለማቀላጠፍ የሚያገዝ ከመሆኑ በተጨማሪ የራሷ የባህር በር የሌላትን የመቶ ሚሊዮን ሕዝብ ሀገር ኢትዮጵያን ከጅቡቲ ወደ ብቸኛ ጥገኛነት ለማላቀቅ የሚያስችል አማራጭ እንዲኖራት እንደሚያደርግ የአካባቢው የምጣኔ ሀብት ኤክስፐርቶች ይጠቁማሉ። የመንገዱ መዘርጋት በኢትዮጵያና በሶማሌላንድ መካከል ለዘመናት የዘለቀ ላሉት የንግድ ልውውጥ ግንኙነት መጠናከር ሰበብ እንደሚሆን በሥነ ሥርዓቱ ላይ የተገኙት የኢትዮጵያ ሶማሌ ክልል ፕሬዚደንት ሙስጠፋ ኦማር ተናግረዋል። ወንድማዊ ግንኙነታችንን ከማጠናከር በተጨማሪ የገበያዎች አማራጮቻችንንና ባህላዊ ትስስሮቻችን ለማስፋትም ያግዛል። በአውሮፓ የዘመን አቆጣጠር በ2017 ዓመተ ምህረት የዛሬ ሁለት ዓመት አካባቢ በተፈረመ ስምምነት መሠረት የፕሮጀክቱን 19 ከመቶ ድርሻ የያዘችው ኢትዮጵያ በበርበራ በኩል ወደ ቀይ ባሕር የመውጣት መብት አግኝታለች። የቀድሞው የሶማሊያ አምባገነን ዚያድ ባሬ የዛሬ 28 ዓመት ከወደቁ በኋላ ከዋና ከተማዪቱ ሶማሊያ ነጻነቷን ያወጀችው ሶማሌላንድ ከቀሪዎቹ የሀገሪቱ አካባቢዎች በአንጻራዊ አነጋገር በተሻለ ሁኔታ ሰላምና ደህንነቷን ጠብቃ ቆይታለች። ይሁን እንጂ መንግሥቷ እስካሁን ከአንድም ሌላ ሀገር የነጻነት ዕውቅና አላገኘም። እንዲህም ሆኖ ታዲያ ከፊል በረሃማዋ የአደን ባሕረ ሰላጤ መውጫዪቱ ክልል ከሞቃዲሾም ቢሆን የደረሰባት ቁጣም ሆነ ግፊያ አየለም። በይፋ የሚታወቅ ፌዴራሉ መንግስት የሚገዛበት ሕገ መንግስት ግን ሶማሌላንድ የሶማሊያ አካል መሆኗን ሀርጌሳም ለሞቃዲሾ እንድትገብር ያዛል። ይህ የአሁኑ የበርበራ ፕሮጀክት ግን ለሶማሌላንድ ዓለም አቀፍ ዕውቅና ለማስገኘት ጠንካራ የመደራደሪያና የገጽታዋም መገንቢያ ኃይል እንደሚሆናት ፕሬዚደንቷ ሙሴ ቢሂ አብዲ ያምናሉ። በዚሁ በሰሞኑ የበርበራ ፕሮጀክት ማስጀመሪያ ሥነ ሥርዓት ላይ ሙሴ ቢሂ ሲናገሩ የመንገዱ ሥራ የተጀመረው ሀገራችን ሰላም ስለሆነች ሕዝባችንም የዲሞክራሲ ተጠቃሚ በመሆኑ ነው ብለዋል። ፕሬዚደንቱ አክለውም ዓለም አቀፍ ዕውቅና ለማግኘት መንግሥታቸው የተያያዘው ጥረት ሰሚና ተመልካች እንዲያገኝም ተአማኒነታችንን ከፍ ለማድረግ ያስችለናል ብለዋል። ያለሞቃዲሾውም ሙሉ ድጋፍ ግን የበርበራው ፕሮጀክት አፈጻጸምና የስምምነቶቹም ሕጋዊነት እስከምን ድረስ አስተማማኝ ይሆን? አንዳንድ ጠርጣራ አቃቂረኞች የሚያነሱት ጥያቄ ነው። ስምምነቱ የዛሬ ሁለት ዓመት በሶማሊላንድ ፓርላማ ሰፊ አብላጫ ሲጸድቅ የሙስናና ሕገወጥ አድራጎት ሲሉ የፌዴራሉ መንግሥት ባለሥልጣናት ነቀፋቸውን አሰምተዋል። ያኔ ለቪኦኤ ቃላቸውን የሰጡት የወቅቱ የሶማሊያ ጠቅላይ ኦዲተር ኑር ጂማሌ ፋራክ የበርበራውን ወደብ ስምምነትና የተባበሩት አረብ ኤሚሬቶች እዚያው በርበራ ውስጥ የያዙትን ሌላ መደብ ስምምነት አውግዘዋል። ሐርጌይሳ የሚገኘው ሪፖርተራችን ባርኻድ ካሪዬ የጠቀሳቸው ጠቅላይ ኦዲተር ስምምነቱ የሚፈለገው ህጋዊ መሠረት የለውም በሶማሊያ መንግሥታዊ የግዢ አፈጻጸም አሠራር ውስጥ አላለፈም የፋይናንስ ተቋማቱም ሆነ ፓርላማው አያውቁትም ስለዚህ የተበላሸና ሕገወጥ ነው ብለውታል ለመሆኑ ከስምምነቱ ዋነኛ ተጠቃሚዎች መካከል የተጠቀሰችው እና የ19 ከመቶ ድርሻ ያላት ኢትዮጵያ ምን ትል ይሆን ሞቃዲሾስ ብትሆን የዛሬ አቋሟ ምንድን ነው? መልሶቻቸውን ለማግኘት እጥራለሁ፣ የማገኘውን በሌላ ዝግጅት ይዤ መለሳለሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና እኔም ሰለሞን ክፍሌነን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም Badanado